ጤናና አካባቢ በተለያዩ ጊዜያት ወደ ኢትዮጵያ ሆን ተብለውም ሆነ ሳይታወቅ ከገቡ ከ30 በላይ ከሚሆኑ መጤና ተዛማጅ አረሞች አንዳንዶቹ በጥቂት ዓመታት ውስጥ ወደ አንድ ሚሊየን ሄክታር የግጦሽና የእርሻ መሬት መውረራቸውን አንድ ተመራማሪ ለዶችቨለ ዲደብልዩ ገልጸዋል። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ፣ እንዲህ ያሉትን በማይፈለጉበት ስፍራ የተገኙና የአካባቢውን ብዝሃ ሕይወት የሚያመናምኑ ኢኮኖሚያዊ ውሎ ሲያድርም ፖለቲካዊ ተጽዕኖ ሊያስከትሉ የሚችሉ ተክሎች ለማጥፋትም ሁለገብ ስልትን መጠቀም እንደሚያስፈልግም ባለሙያው ይመክራሉ። በጉዳዩ ላይ ከሰጡን ሰፊ ማብራሪያ ለዝግጅታችን ጊዜ በሚመጥን መልኩ እንደሚከተለው አቀናብረነዋል። ለጥቂት ደቂቃዎች አብረን እንቆይ። የደንና የስነ ምህዳር ተመራማሪዎች በሳይንሳዊ ስማቸው ቢጠሯቸውም በየጊዜው ወደ ኢትዮጵያ በተለያየ አጋጣሚ የገቡ መጤ ተክሎች ወይም አረሞች ሀገሬው እንደየ አካባቢውና ወቅቱ ስም ይሰጣቸዋል ይላሉ የደን ዘርፍ ተመራማሪው ዶክተር አደፍርስ ወርቁ። በጉዳዩ ላይ የተለያዩ ጥናቶች መደረጋቸውን የሚናገሩት ለአመታት በምርምር ስራ የቆዩት የደን ባለሙያ መጤ አረሞቹ ወደ ኢትዮጵያ መግባታቸው ብቻ ሳይሆን ውለው አድረው በሚገኙበት አካባቢ ስነ ምህዳር ላይ ተጽዕኖ ማስከተላቸውን ያስረዳሉ። ብዙ ናቸው ኢትዮጵያ ውስጥ እነዚህ። በውሃ አካላት ላይም ያሉ ወራሪዎች ለምሳሌ እንደንቦ ቴሪስትሪያል ኢኮሲስተም ላይ ያሉት ደግሞ በፓርቲኒየም የሚባለው ይሄ ፕሮሶፒስ ወይም አካባቢው አጠራር ወያኔ ይሉታል፣ ላንታና፣ ከማራ፣ ወፍ ቆሎ የምንለው በተለያዩ ጊዜ ወደ ሀገሪቱ የገቡ ዝርያዎች አሉ እና ከሌላ አካባቢ የገቡ ስለሆኑ መጤ እንላቸዋለን ዝርያዎቹም መግባታቸው ብቻ አይደለም። ነገር ግን ወደ እኛ ሀገር ከገቡ በኋላ አንዳንዶቹ ከስልሳ ከሰባ ዓመት በኋላ አንዳንዶቹ ከአርባ እና ከሰላሳ ዓመት በኋላ ወራሪ በመሆን በእጽዋት ላይ፣ በሰዎች ኑሮ ላይ፣ በኢኮኖሚ ላይ፣ በኢንፍራስትራክቸር ላይ አንዳንዶቹም በውሃ አካላት ላይ በጣም ከፍተኛ ችግር እያደረሱ መሆኑን ነው እየተገነዘብን ያለ ነው። ፕሮሶፒስ ወይም ሀገሬው ወያኔ ሲል የሚጠራው ተክል በአፋርና በሶማሌ በረሃማነትን ለመከላከል የአሸዋውን እንቅስቃሴም ለመቆጣጠር ታልሞ ወደ ሀገር መግባቱን ነው ዶክተር አደፍርስ የሚናገሩት። ከጥቂት አመታት በፊት በአካባቢው ጥናት ሲያካሂዱ አራት መቶ ሄክታር በማይሞላ መሬት ላይ ተወስኖ የነበረው ከአመታት በኋላ እጅግ ተስፋፍቶ አርብቶ አደሮቹ ለከብቶቻቸው የሚፈልጉትን የግጦሽ እጅግ ሰፊ መሬት መቆጣጠሩን በምሳሌነት ዘርዝረዋል። አሁን አፋር ክልል ላይ ብቻ የቅርብ ጥናቶች የሚያሳዩት ወደ አንድ ነጥብ ስምንት ሚሊዮን ሄክታር መሬት እጅግ ለአፋር ማህበረሰብ ለአፋር ብቻ አይደለም ከሌላ አካባቢ ለሚመጡ አርብቶ አደርና ከፊል አርብቶ አደር ማህበረሰቦች ሁሉ በተለይ በዚህ በበጋ ጊዜ ከብቶቻቸውን አቆይተው የሚመለሱባቸው የቦና ወይ ደግሞ የደረቅ ጊዜያት ግጦሽ መሬታቸውን በከፍተኛ ሁኔታ አጥፍቶባቸዋል። በተለይ እነዚህ ለመድኃኒትነት ለእንስሳት መኖነት፣ ለምግብነት የሚያገለግ ግሉ የአካባቢውን ዝርያዎች አስቶ ነው ቦታውን የወሰደው። ይህ መጤ ተክል ጥፋቱ በግጦሽ መሬት ወረራ ብቻ አልተገታም፤ የእርሻ መሬትን እንዲሁም የመኖሪያ አካባቢዎችንም አዳርሷል። ዝርያው በጣም እሾሃማ በመሆኑ መንጥሮ ለመግባት ሁሉ ማዳገቱን ነው ባለሙያው ያስረዱት። እንዲህ ያሉት ወራሪ መጤና ተዛማች አረሞች ሆነ ተብሎም ሳይታወቅም ወደ ሀገር ሊገቡ እንደሚችሉ ነው የደን ባለሙያው የሚናገሩት። ምንድነው ጥናቶች የሚያሳዩት፣ በተፈጥሮም ሊጓጓዙ ይችላሉ ከአንድ ቦታ ወደ አንድ ቦታ፣ ግን በጣም ትንሽ ነው። ትልቁ ሰው ነው። እነዚህ እንግዲህ ንግድና ቱሪዝም በአውሮፕላኑ፣ በመርከቡ ከዚህ ከእርዳታ ጋራ ነው የሚገቡት። በሁለት ከፍለን ልናየው እንችላለን። አንደኛው ፈልገን ሳይሆን ታናቂ የሚገባ አሁን ፓርቲን የሚባለው ይሄ እርሻ መሬት ላይ በጣም በከፍተኛ ሁኔታ ጉዳት እያደረሰ ገበሬውን እያስለቀሰ ያለ አረም አለ። ኦሮሚያ አካባቢ እንደውም ፈረም ሲሳ ይሉታል በኦሮሚኛ በቃ መሬትሽን አንዴ ከያዘ ፈርመሻ ጨብጭበሽ መስጠት ነው እንደማለት ነው። እሱ አሁን እነዚህ ከጥራጥሬ ህሎች ጋራ ነው ወደ ኢትዮጵያ የገባው። ሲመጣ በትንሹ መጥቶ ሊሆን ይችላል አንድ ቀበሌ፣ አንድ መንበር ላይ ያረፈው። ከዛ ተነስቶ ነው እንግዲህ ፍሬ እያፈራ እየተስፋፋ እየተስፋፋ ከአንድ ቦታ ወደ ሌላ ቦታ እየሄደ አሁን ፓርቲኒየም የሌለበት ቦታ ኢትዮጵያ ውስጥ አለ ማለት ዘበት ነው እስክንል ድረስ በአራቱም አቅጣጫ ገበሬው ላይ በጣም ከፍተኛ ችግር እየፈጠ ያለ ነው። የወተት ጣም ያበላሻል። የግጦሽ መሬትን ፕሮዳክቲቭ እንዳይሆን ያደርጋል። በጣም ችግር ነው። እንደ ፕሮሶፒስ አይነቶቹ አሁን እምቦጭም ጭምር ላይ ያለን መረጃ ደግሞ ሆን ተብለው ነው እንዲመጡ የተደረገው። ምንድን ነው ይሄ እምቦጭ የሚባለው ወደ ኢትዮጵያ ገብቷል የሚለው ለእውነት የቀረበ መረጃ እኛ ከዚህ ባደረግ ነው ጥናት ያለን ሰዎች ጌጥ የሚሆን እጽዋት አድርገው ልክ አሁን በእቃዎች አድርገን አበባ የቤታችን እንደምናስቀምጠው ለዛ አገልግሎት ወደ ኢትዮጵያ የገባ ነው ነው ሲገባ አንድ ቦታ ነው የገባው ከዛ ቦታ ተነስቶ ወደ ሌሎች ቦታዎች በመዛመት በሀገር አቀፍ ደረጃ በዓለምም አቀፍ ደረጃ በጣም አስከፊ አረሞች ናቸው። በተለይ እነዚህ የውሃ አካላቶቹ ማጥፋቱም የዛኑ ያክል በጣም ከባድ ስለሆነ ማለት ነው እምቦጭ ይላሉ ዶክተር አደፍርስ። የዛሬ አስር አመት እሳቸውና ሌሎች የዘርፉ ባለሙያዎች ጥናት ሲያካሂዱ ጣና ሐይቅ ላይ አልተከሰተም ነበር። የወረረው እነቆቃ፣ ቆቃ አባ ሳሙኤልና በአካባቢያቸው የሚገኙ የውሃ አካላትን ብቻ ነበር። አሁን ደግሞ የሀገር አድባር የሆነው ባለብዙ ምስጢሩ የጣና ሀይቅን ብቻ ሳይሆን ሌሎችን የሀገሪቱን የውሃ አካላትንም አጥለቅልቆ ከባድ ስጋት ሆኗል። እንደ እንቦጭሉ የትኞቹን መጤና ተዛማች አረሞች የሚያመሳስላቸው ነገር አለ፣ ዶክተር አደፍርስ? እጽዋት ስታያቸው እንደ ማንኛውም እጽዋት ናቸው። ነገር ግን እነሱን የሚለያቸው ምንድን ነው? ከአንድ ቦታ ወደ ሌላ ቦታ የመዛመት ባህሪያቸው በጣም ከፍተኛ ነው። እያንዳንዱ እጽዋት እንስሳት የሚቆጣጠረው በተፈጥሮ አብሮት ኢቮልቭ ያደረገ ብዙ ችግር አለበት። ያንን ለመከላከል ሲል በጣም ብዙ ኢነርጂ ኢንቨስት ያደረጋል። ነገር ግን መጤና ተዛማጅ አረቦች ከነበሩበት ኦሪጂናል ቦታ ተነስተው አዲስ ቦታ ነው የሄዱት። እዛ የሄዱበት ቦታ ላይ ከብቶ አያውቃቸውም፣ ለመኖነት አይፈልጋቸውም፣ እስኪን ለማመዳቸው ድረስ ማለት ነው። ምናልባትም ደግሞ አንዳንዱ በጣም መርዛማ ናቸው። ለምሳሌ አሁን ይሄ የወፍ ቆሎ የሚባለው ወደ ምስራቁ የሀገራችን ክፍል ብትጂ ሀረርን ጨምሮ ወደ ጅጅጋ ሲኬድ በሙሉ እነዛን የተራቆቱ ተራራዎች በከፍተኛ ሁኔታ ተክቷቸዋል። ደግሞ ከስሩ ምንም ነገር አታይም። እነዚህ የእኛዎቹ ለከብት መኖነት የሚሆኑት፣ ለምግብነት የሚሆኑት፣ ለማገዶነት የሚሆኑት ጠቃሚ የሚባሉት ዝርያዎች ማስወግዶ ቦታውን ራሱ ነው የሚቆጣጠረው። ብዙ ሚንስ ይጠቀማሉ፣ ያንን ለማድረግ ኬሚካል አፈር ውስጥ አሉ። ሌሎቹ ዝርያዎች ያንን መቋቋም አይችሉም። ስለዚህ እየተቃጠሉ ይሞታሉ። እሱ ግን ቦታ እያገኘ እየተስፋፋ ምናልባት አሁን ዳታው ስለሌለን ነው እንጂ እንደዚሁ በብዙ መቶ ሺዎች ሄክታር የሚቆጠር ቦታ እንደሸፈነ ነው የምንረዳው። የወፍ ቆሎም ሲመጡ እንዳልኩሽ ነው ለአገልግሎት መጥተው ሊሆን ይችላል፣ ሳናካቸው መጥተው ሊሆን ይችላል። እንግዲህ ከመጡ በኋላ ግን ባህሪያቸውን ቀይረው በኢኮኖሚ ላይ፣ በማህበረሰብ ላይ፣ በኢንፍራስትራክቸር ላይ በተለይ በተለይ ደግሞ በብዛ ህይወት ላይ ከፍተኛ የሆነ ጉዳት ያደርሳሉ። ባለሙያው አክለው ኢትዮጵያ ውስጥ መጤ አረሞች እንዲስፋፉ መንገድ የጠረገላቸው የተጎዳው የተፈጥሮ አካባቢ መሆኑን ነው አበክረው የሚያስረዱት እነዚህ መጤና ተዛማጅ አረሞች የበለጠ እንዲስፋፉ ጉዳት እንዲያደርሱ እያረጋቸው ካለው ነገር አንደኛው ይሄ የአካባቢ መጎሳቆል ነው። አየሽ፣ እኛ የራሳችንን ዝርያ ደኑን እየመነጠርን፣ አካባቢውን እያራቆትን፣ ተራራውን ባዶ አድርገንላቸዋል። ያንን የተጋለጠ መሬት ሲያገኙ እነሱ ጉልበታም ናቸው። በትንሽ የእርጥበት ላይ እና በትንሽ አፈር ውስጥ ባለ ምግብ ላይ በከፍተኛ ሁኔታ መስፋፋት፣ ፍሬ ማፍራት የሚችሉ ናቸው በባህሪያቸው እኛ ደግሞ አመቻችተንላቸዋል አሁን አንዱ ትልቁ እምቦጩ በአጭር ጊዜ ውስጥ በርካታ ቦታ እንዲሸፍን የሚያደርገው ውሃው ላይ አንዱ ዩትሪፊኬሽኑ ነው። ምክንያቱም ውሃው ምንም አይነት ምግብ የሌለበት ቢሆን ኖሮ ይሄ መጤና ተዛማጅ አረም በአጭር ጊዜ ያንን ሁሉ የውሃ አካላት መሸፈን ባልቻለ ነበረ። ነገር ግን አካባቢው ስለተራቆተ ወደ ጣና በጣም ከፍተኛ የሆነ ደለል ይገባል። ከእርሻው መሬት ላይ እየተነሳ ያንን ምግብ ሲያገኝ እሱ በቀላሉ እዛ ቦታ ላይ ይራባል ማለት ነው እና ሌሎቹም መጤና ተዛማጅ አረሞች እንደዚሁ ነው በብዛት እየሆኑ ያሉት። ኢትዮጵያ ውስጥ በተለያየ ጊዜ ልዩ ልዩ ዝርያዎች በተለያዩ ምክንያቶችና መንገዶች መግባታቸውን ነው ዶክተር አደፍርሴ ነገሩን። ነገር ግን የገቡት መጤ ዘሮች ሁሉ በምን አይነት ደረጃ ላይ ይገኛሉ የሚለውን የሚያጣራ ጥናት አልተደረገም። ተመራማሪው ባካሄዱት ጥናት ግን ሰላሳ ሰባት መጤ ተዛማች አረሞች ኢትዮጵያ ውስጥ እንዳሉ ገልጸውልናል። ችግር መኖሩ መታወቁ መፍትሄ ለመሻት መንገድ ነው እና ለመሆኑ ሊያጠፋቸው የሚችል አንድ ወጥ መንገድ ይኖር ይሆን አልናቸው። ዋናው ነገር ወደ ሀገር እንዳይገቡ ማድረግ ከገቡም ደግሞ ከአንዱ ቀበሌ ወደ ሌላው እንዳይዛመቱ መከላከሉ መሆኑን አጽንዖት በመስጠት አራት አይነት መንገዶች ሊኖሩ እንደሚችሉ እሳቸው ግን ሁሉንም ያደባለቀ ስልት መጠቀም ውጤታማ ሊያደርግ ይችላል ብለው አስተያየታቸውን መስጠታቸውን ነግረውናል። የመጀመሪያ የሚሆነው መከላከልን ነው። እንዳይገቡም ወደ ሀገር ቤት የኳራንታይን ኳራንታይን ሲስተማችንን ይሄ ምርመራ በደንብ አይቶ አጣርቶ ከዚህ በፊት ሌላ ቦታ ላይ በተዛማጅ አረም ምግብነት ወይም እጽዋትነት ያልተመዘገቡ ናቸው ተብሎ ሲሆን መሆን ይኖርበታል። ከገቡም በኋላ ከዛች ከነበሩበት ቦታ ሳይስፋፉ መጥፋት ነው ያለባቸው የሚለውን ነው። እኔ በግሌ በጣም ገበሬውንም አርብቶ አደሩንም ኤክስቴንሽኑንም ፕራክቲሽነሩንም እያበረታታ ያለሁት መንቀል፣ ማቃጠል፣ እንዳይስፋፉ ማድረግ አንዱ እሱ ነው። ፊዚካል የምንለው ነው ሜካኒካል የሚባለው የመከላከያ ዘዴ ማሽነሪዎችን በመጠቀም ማለት ነው። ቴክኖሎጂን በመጠቀም እነዚህን መጤና ተዛማጅ አረሞች ለመከላከል የሚደረግ ጥረት ነው። ሶስተኛው የመከላከያ ዘዴ ኬሚካሎችን በመጠቀም መከላከል ይቻላል የሚል ነው። ሌላኛው አራተኛው የመከላከያ ዘዴ ባዮሎጂካል የሚባል ነው። ባዮሎጂካል ጋር ሲመጣ ደግሞ በዓለም አቀፍ ደረጃ ትልቅ ስጋት አለ። ከለቀቅናቸው በኋላ እነዛ ተባዮች ወይም ኢንሴክቶች ምናልባት ወደ ሌላ ነገር ሊዛመቱ ቢችሉ ውስጥ በእርግጥ ተጠንቶ ነው የሚደረገው። ግን መቶ ፐርሰንት እርግጠኛ መሆን ይቸግርሻል። ነገር ግን እኔ ምን ፕሮሞት አደርጋለሁ፣ ምናልባትም ብዙ ሳይንቲስቶችም ሼር የሚያደርጉት ነው አንዱን የመከላከያ ዴ ብቻ ሳይሆን በማቀናጀት ኬሚካሉንም፣ ፊዚካሉንም ይህንን ባዮሎጂካሉንም፣ ሴክቶችን፣ እጽዋቶችን፣ ነፍሳቶችን መጠቀሙንም ጉልበት መጠቀሙንም ባለፈው እምቦጭ ላይ ወጣቱ ሲያደርግ እንደነበረው ማለት ነው። በዚህ በሜካኒካል ማሽነሪዎችን፣ ዶዘሮችን፣ የተለያዩ ሰንሰለቶችን መጠቀሙንም አንድ ላይ ማቀናጀት በጣም ተገቢ ነው፣ ዋናው ነገር ይላሉ ተመራማሪው። ይህን ጉዳይ የሚመለከት ራሱን የቻለ አካል ማዋቀር ያስፈልጋል ኢትዮጵያ ውስጥ ጥናቶች በተለያዩ አካላት በተናጠል ቢጠኑም አልተቀናጁም። ዛሬ ከትናንሽ አካባቢዎች ተነስተው ሰፋፊ እርሻ የግጦሽና የውሃ አካላትን ያዳረሱት መጤ አረሞች ነገ ነባሩን ብዝሀ ሕይወት አጥፍተው ሊታረም የማይችል የከፋ ጥፋት ከማድረሳቸው በፊትም ይህ ቅድሚያ ሊሰጠው የሚገባ ተግባር መሆኑንም አሳስበዋል። አድማጮች ለዕለቱ ያልነውም በዚሁ አጠቃለልን ለሰጡ ሙያዊ ማብራሪያ ዶክተር አደፍርስ ወርቁን በማመስገን እንሰናበት። አስተያየት ጥቆማችሁ። ኃይሌን ሸዋ እየለገሰ ነኝ። ሰላም ሁኑ።